ጎንደር ዩኒቨርሲቲ በችግር ምክንያት የከፍተኛ ትምህርታቸውን መቀጠል ላልቻሉ ለስልሳ የአካል ጉዳተኝ ተማሪዎች የነጻ ትምህርት እድል ሰጠ። የዩኒቨርሲቲው ፕሬዚዳንት እንደገለጡት ከስልሳዎቹ አረባዎቹ ሴቶች ሲሆኑ በመጀመሪያና በሁለተኛ ዲግሪ የተማሩ ነው ያሉት። በዘንድሮ ዓመት ኢትዮጵያውያንን ብቻ የተቀበለ ሲሆን በሚቀጥሉት አስር ዓመታት ለአራት መቶ በምስራቅ አፍሪካ የሚገኙ ችግረኛ የአካል ጉዳተኞችን ተጠቃሚ ያደርጋል ይላሉ ፕሬዚዳንቱ። የሁለተኛ ዓመት የሕግ ተማሪ የሆነው ወጣት ገብረ ኪዳን ሽባባው ትምህርቴን ሳጠናቀቅ ለአካል ጉዳተኞች የተነፈጉ መብቶች ላይ እሰራለሁ ይላል። አስቴር ምስጋናው ነች ዘገባውን የላከችው። የጎንደር ዩኒቨርሲቲ ከሀገር ውስጥም ሆነ ከውጭ ሀገር ካሉ የበጎ አድራጎት ተቋማት ጋር በመሆን በችግር ምክንያት የከፍተኛ ትምህርታቸውን መከታተል ላልቻሉ አካል ጉዳተኛ ተማሪዎችን ነጻ የትምህርት እድል እየሰጠ ይገኛል በዚህ ፕሮግራም አሁን ስልሳ ተማሪዎችን በመጀመሪያ ና በሁለተኛ ዲግሪ ሙሉ ወጪያቸውን ሸፍኖ እያስተማረ ይገኛል ለዚህ ምስክር ደግሞ የሁለተኛ ዓመት የህግ ተማሪ የሆነው ወጣት ገብረኪዳን ሽባባው አንዱ ነው አስራሁለተኛ ክፍል ሀገር አቀፍ ፈተና ከተፈተንኩኝ በኋላ ውጤቴ በጣም ጥሩ ነበረ። በተጨማሪም ደግሞ በጎንደር ዩኒቨርስቲ ስኮላርስ ፕሮግራም ውድድር አዘጋጅቶ ነበር እና የዛም ውድድር እድለኛ ነበርኩኝ። እድለኛ ከሆንኩ በኋላ ወደ ጎንደር ዩኒቨርስቲ ስመጣ የተደረገልኝ አቀባበልና ምቹ ሁኔታ በጣም ደስ ይል ነበረ። ግቢ ከገባ በኋላ ማቴሪያሎች ወይም የትምህርት መርጃ ቁሳቁሶች በተገቢ ሁኔታ ተሟልተውልኛል። በግል ላፕቶፕ ተሰጥቶኛል። አይሲ ሪከርደር፣ ስሌት፣ ስታይለስ፣ ብሬል ከመደበኛ የትምህርት ሰዓት ውጭ ሁድ፣ ቅዳሜ የተለያዩ ስልጠና ኮሚኒኬሽን፣ ማለት የቋንቋ ክህሎታችንን ከፍ ለማድረግ ስልጠናው ተሰጥቶናል። አራት ሺ ሰባት መቶ ሰማኒያ ብር አካባቢ በወር አገኛለውኝ ይከፈለኛል። ከዛም በተጨማሪ ሌሎች በርካታ ድጋፎች ይደረጉ ተደረገውልኛል ። ፕሮግራሙ ትኩረቱን በችግረኛ አካል ጉዳተኛ ተማሪዎች ላይ ያተኩር እንጂ በተለይ ለሴቶች ልዩ ትኩረት ሰጥቷል። ስልሳ በመቶ የእድሉ ተጠቃሚዎች ሴቶች ናቸውና። ስሜ ቤቴላይ ማወቀ ይባላለሁኝ። ያው ጎንደር ዩኒቨርስቲን ያሳደገኝ እና ጎንደር ዩኒቨርስቲን ደግሞ ማመስገን እፈልጋለሁኝ። ምክንያቱም እዛ ጎንደር ዩኒቨርስቲ ባላልክና ንድማል ኖሮ ይህን እድል ማግኝቻ ተምሬ ዛሬ ዩኒቨርስቲ አልገባም ነበረ። አሁን ሁለተኛ ዓመት የህግ ተማሪ ነኝ። ከሶስት መቶ በላይ ምናምን አካል ጉዳተኞች ተማሪዎቹ ተወዳድሬ አንደኛው አልፌ እዚህ ደረጃ ደረስኩ ነኝ እና ኮምፒውተር ተሰጥቻለሁ። ላፕቶፕ አለኝ። እዛም አልፎ ደግሞ ብር የኪስ ብር አለኝ እና እሱ እሱ የተደረገልኝ ነው። ብሩ እስከ በኢትዮጵያ ሲመነዘር አራት ሺ ሰባት መቶ ምናምን ብር ስምንት መቶ ባለው ብር ነው። የትምህርት እድልም አግኝቻለሁኝ። ሳይክል ውንቸርም ያው ተሰጥቻለሁ፣ ተገዝቶልኛል ተሰጥቻለሁኝ እና ያው አሁን ደስተኛው ኘነ መማራው ወረዳ ቦታዎች እየሄድኩ ነው እና አካል ጉዳተኞች እንዲማሩና ይህን የኔን እድል ሆኖ እንደ እኔ ሆኖ በቃ ሌሎችንም እንዲደግፉ ነው ማድረግ መፈልገው። የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር ደሳለኝ መንገሻ ፕሮግራሙ ባለፈው አመት ሀያ በክልሉ ያሉ ተማሪዎችን በመቀበል የጀመረ ሲሆን ዘንድሮ አርባ በመላ ሀገሪቱ ያሉ ችግረኛ የአካል ጉዳተኛ ተማሪዎችን መልምለን እያስተማርን ነው። እቅዳችንም ወሰን ተሻጋሪ ነው ይላሉ እንግዲህ እቅዱ አራት መቶ ሃምሳ ነው። በአስር ዓመት ውስጥ አሁን ሁለተኛ ዓመታችን ነው። ይሄን አመት ጨምሮ ለሚቀጥሉ ዘጠኝ አመታት አራት መቶ ሀምሳ አካል ጉዳተኞች ኢትዮጵያውያን ብቻ ሳይሆን ወደ ዘጠና የሚሆኑትም ከደቡብ ሱዳን፣ ከሶማሊያ እና ከጅቡቲ አሁን ደግሞ እንግዲህ ከኤርትራ ጋር በነበረው እንትን ከስደተኞች ጋር ካሉ እንወስዳለን የሚል ነበር አሁን ባለው ሀገራዊ ግንኙነት መሰረት ከኤርትራ ምን እንወስዳለን። በዋናነት ግን አብዛኛው ተማሪዎች ተጠቃሚ የሚሆኑት ኢትዮጵያ ውስጥ ሆነው እንዳልኩት በኢትዮጵያ ብቻ ሳይሆን በምስራቅ አፍሪካም የሚዘልቅ ፕሮግራም ነው። አሁን የዘረጋ ነው ለሚቀጥሉት አስር አመታት። ዶክተር ደሳሌ ስለ ምልመላው ሲናገሩ በመገናኛ ብዙኃንና በማህበራዊ ሚዲያ ማስታወቂያዎችን እናሰራጫለን፣ ጥሪውን ሰምተው ለመጡ ደግሞ በገለልተኛ አካል ቤት ለቤት በመዞር ግምገማ ካካሄድ ነው በኋላ ምርጫ እናካሄዳለን ብለዋል። እንግዲህ በኢትዮጵያ የትኛውም ክልል ላይ ዞረው ነው ይሄ ግብረ ኃይል የሚሰራው ማለት ነው። ሀረርም ይሁን ጅማም ይሁን መቀሌም፣ ጎንደር፣ ባህርዳር የትም ቦታ ይሄዳሉ። የሚኖሩትንም ህይወት ከዛው ከቤተሰባቸው እንዳሉ ነው ምክንያቱም የቤተሰብ ኢኮኖሚውን አካል ጉዳተኝነታቸው ብቻ ሳይሆን ቤተሰቦቻቸው እነዛን አካል ጉዳተኞች መደገፍ የሚችል ቤተሰብ ይኖራል ላይኖር ይችላል። ስለዚህ የቤተሰባቸውን ኑሮም አይተው የሚሞሉ ፎርማቶች አሉ። እነሱ ነው ይዘው ሚመጡት። በዚህ መሰረት አምና ሀያ ልጆች ተቀብለን እያስተማርን ነው። በዚህ አመት አርባ ልጆች ተቀብለናል። ሰላሳዎቹ ለቅድመ ምረቃ ነው፣ አስሮቹ ዎቹ ለድረ ምረቃ ነው። በድምሩ ስልሳ ተማሪዎች አሁን በትምህርት እየጀመሩ ነው ማለት ነው። በመጨረሻ የድሉ ተጠቃሚ የሆነው ወጣት ገብረ ኪዳን የሚናገረው አንድ ቁም ነገር አለ። ይሄንን ድጋፍ ተጠቅሜ ለሀገሬ ትልቅ አስተዋጽኦ በተለይ 17.6 ፐርሰንት የሚሆነው ከቶታል ፖፕሌሽኑ የሚሆነው አካል ጉዳተኛ እንደመሆኑ መጠን በእነዚህ ወገኖች ላይ ትልቅ አዎንታዊ የሆነ ለውጥ ለማምጣት የራሴን አስተዋጽኦ ለማበርከት ትልቅ ህልምና ፍላጎት አለኝ። እኔ ማያቸው ክፍተቶች ለምሳሌ በህገ መንግስቱ ማለት በ19 ከረንት ኮንስቲትዩሽን ላይ ስለ ዲስብሊቲ የሚያወራ የትኛውም ፕሮቪዥን የለም። ከ106ቱ አንቀጾች አካል ጉዳተኞችን የሚመለከት ጉዳይ አልተነሳም እና ለአካል ጉዳተኞች ቦታ እንዳልተሰጠና ና ተገቢው ትኩረት እንዳልተሰጠ ነው የሚያሳየው። የህግም ተማሪ እንደመሆኑ መጠን የትኛውም አይነት አዋጅ ሲወጣ አካል ጉዳተኞችን ታሳቢ ና ተጠቃሚነትን ሊያረጋግጥ በሚችል መልኩ መሆን እንዳለበት የራሴን አስተዋጽኦ አበረክታለሁ ብዬ አስባለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህርዳር።